ይካ ይበልካህን ኢየሱስ ክርስቶስ ወለ እግዚአብሔር ያው ዘማቤሁ ኩሉ ሀብት ሰናይ ወኩሉ ፍት ፍጹም ኩሉ ሀብት ሰናይ ኦሪት ወኩሉ ፍት ፍጹም ወንጌል አንድም ኩሉ ሀብት ሰናይ አይምሮ ጠባይ ወኩሉ ፍት ፍጹም ልጅነት አንድም ኩሉ ሀብት ሰናይ ልጅነት ሀብትኬ ሰናይ መንፈስ ቅዱስ እንዲል ወኩሉ ፍት ፍጹም ታአምራት ከሱ የተገኘ የአብ የባሪ ልጅ ኢየሱስ ክርስቶስ ፍጹም ሰው ሆነ። ኮነ ሰባ ሰባ ፍጹም ሰው ሆነ። ወኩሎ ህገ ሰብ ፈጸመ ዘንበለ ኀጢአት፣ ባሕቲታ ከኀጢአት ብቻ በቀር የሰውነትን ስራ ሰራ። ወተምረ ህገ እብራውያን የእብራውያንን ሕግ ተማረ። በስምንት ቀን ቤተ ግዝረት በአርባ ቀን እውግለርም ዘውገማይ ነቅ ይዞ ወደ ቤተ እግዚአብሔር መግባት ነው። የእብራውያንን ትምህርት ተማረ። ጌታ ለአቅመ ትምህርት ሲደርስ እመቤታችን ወስዳ ለገማለያል አስተምርልይ ብላው ሰጠችው። እሱም ተቀብሎ አሌፍ በል አለው። አሌፍ አለ። ቤት በል አለው ምንት ትርጓሜው አሌብ? የዚህን ትርጓሜውን ሳትነግረኝ ነግረይ ነው አለው። ብላቴና የነገሩትን ይላል እንጂ እንዲህ ይመልሳል ብሎ አርንቆ ትቶታል። እመቤታችን ከሌላ መምህር ወሰደችው። ይህ መምህር ጸሐፊ ነው። ጥቁሩን ቀለም ከቀይ ቀለም ደባለቀበት። ተቆጣው። ለይተህ ስጠኝ ይባላል እንጂ ለምን ትቆጣኛለ? አለው። ለይተህ ስጠኝ አለው። ለይቶ ሰጥቶታል። በዚህም አርንቆት ትቶታል። አንድም የእብራውያንን ቀለም ማግባት ሲማር ነው። አንድ ሴት መጣ። ልብሴን ቀለም አግብተህ ስጠኝ አለችው። አግብቶ ሰጣት። አላማረኝም አለችው። ለይቶ እንደ ቀድሞ አድርጎ ሰጣት። በዚህ አርንቀዋል። እማበ ዮሐንስ ተጠምቀ በማየ ዮርዳኖስ በእደ ዮሐንስ ተጠመቀ በውስተ ገዳም ተመከረ በገዳመ ቆሮንቶስ በሶስቱ አርስተ ኀጣው ተፈተነ ርበ ወጸማ ተራበ ተጠማ ወታምራተ ገብረ በይእቲ ሌሊት እንተባቲ አመያገብእዎ መጠወ ነፍሱ ለሞት ሰውነቱን ለሕማም ለሞት አሳልፎ በሰጠባት በዚያች ሌሊት ታምራት አደረገ። በቅዳሴ ሁሉ ታምራት የሚለው አምስት እንጀራ አበርክቶ ለአምስት ሺህ ሰው መመገቡን ነው። አመረ ለአርዳይሁ በብዙ ትዕምር ለደቀ መዛሙርቱ ብዙ ምልክትን ነገራቸው። አንድም ትእምርት ተሲል ነው በበግእዝ ቦታ የገባ ነው። እስተ ዮናታን የተቀባት በቅብዘን በለበደ መሃያላን አንተ ሰይ ቀባይ ከኒ ርእሴ በዘይት ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ለምሁራነ ልብ በጥበብ እንዲል። በእንተ ሕማሙ ስለ ሕማሙ ወስቅለቱ ስለ መሰቀሉ ወሞቱ ስለሞቱ ወትንሳይሁ በከርሰ መቃብር ሶስት ማል ሶስት ሌሊት አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ተዋሕዶ ስለመነሳቱ አንድም አመረ ላርዳይሁ በብዙ ትዕምር በብዙ ትዕምር ተቃል በብዙ ትዕምርት ተፈትቶ ነገራቸው። ትእምርት ተፈትቶ አስራ ሶስት አድርጎ በመፈተት ትእምርተ ቃል ናሁን አርግ ኢየሩሳሌም ወይ ህዝብ ወልወልደ እጓለ መያው እያለ ነገራቸው። በእንተ ሕማሙ የሕማሙን ነገር፣ ወስቅለቱ የመሰቀሉን ነገር፣ ወሞቱ የሞቱን ነገር፣ ወትንሳየው በሳልስት ዕለት የትንሳየውን ነገር ነገራቸው። በስጋ ወነፍስ አጽሞደም በከመኮነ ትካት እንዛለው ምስሌው አርዳዩ በየማኑ ወበጸጋሙ ደቀ መዛሙቱ ከእሱ ጋር በቀኝ በግራ ሳሉ ቀድሞ እንደ ነበረው ሆኖ እንደሚነሳ ነገራቸው። በስጋ ወነፍስ አጽሞደ ማለ ተለውጦ ተነሳ የሚሉ መናፍቃን አሉና አንድም ደቀ መዛሙርቱ በቀኝ በግራ ከሱ ጋራ ሳሉ ነገራቸው። ወምስሌሆሙ ሁሉቅ ዝኩ ዘፍጥረቱ ክርዳድ ዘምስለ ስርናይ ጽሙር ይሁዳ ዛግቦ። ሁልቁ ቢል ቁጥሩ ሁሉቅ ቢል ከእነሱ ጋራ የተቆጠረ ሀጥ የሀጥ ልጅ ይሁዳ ከሱ ጋራ ሳለ ነገራቸው። ይህስ እንደ ምንድን ነው ቢሉ ነቢዩን ባቆምነው ለማስተማር ሲሄድ ብዙ ሰዎች ካሉበት ደረሰ። እነዚያ ነቢየ እግዚአብሔር መጣ ብለው አክብረው ተቀብለው ሲሸኙት የይሁዳ አባት ከደንጊያ ላይ ተቀምጦ በንቀት አይን አይቶታል። እብን ላይለ እብን ነቢሮ ድንጋይ በድንጋይ ላይ ተቀምጧል ብሎ ትንቢት ተናግሮበት ሄደ። ማታ ሲመለስ እንዳይነሳ ኮራ፣ እንዳይቀመጥ ኮራ። እንደ ጠዋቱ አንድ ነገር ይናገረኛል ብሎ በልብሱ ተሸፋፍኖ እንዳላየ መስሎ ተኛ። ነቢዩም ከዚህ የሚወለደው ዘአቡሁ እልገቱ አባቱን የሚሰልብ ወዘእሙ ብእሲቱ እናቱን የሚያገባ ወዘ እግዚኡ ሴጡ ጌታውን የሚሸጥ ነው ብሎ ትንቢት ተናግሮበት ሄደ። ማታ ሄዶ ሚስቱን ዛሬ ነቢይ እግዚአብሔርን ሳላከብረው ብቀር እንዲህ ብሎ ትንቢት ተናገረብኝ አላት። ምን ነው? አንተስ እንደ ሌሎቹ ብታከብረው ምን ነበረበ ብለዋለች። ተይው ባክሽ የሆነውን ያልሆነውን ቢቀበጣጥር እኛ ካልተገናኘን ይህ አይደረግ ከመገናኘት ተከልክለን እንኖራለን አላት። ከሆነማ ይሁና ብላለች። እንዲህ ሆነው ሲኖሩ ከለታት በአንድ ቀን በልቶ ጠጥቶ ሰክሮ የመብል የመጠጥ ፈቃዱ አንዱ ግንኙነት ነውና ልድረስብሽ አላት። ምን ተባብለን ነበር አለችው። ሴት ብትሆን ይህንን አታደርገውም፣ ወንድም ቢሆን ሳይቀድመን እንቀድመዋለን ብሎ ተገናኛት። ይሁዳ ተጸንሶ ተወለደ። ሳጥን አበጅቶ በቁልፍ ቆልፎ ከባሕር ጣለው። ባሕሩም ወስዶ ባሕዛብ አገር ተፋው። በዚያች አገር አንድ ባለጠጋ አለ። አሻግሮ አይቶ ዛሬስ ነጋዴያን ማዕበል ሞገድ ቀምቷቸዋል መሰለኝ፣ ወርቅ ብር ይኖርበታል ብሎ አውጥቶ ከፍቶ ቢያይ ልጅ ነው። ይህንንስ አሳድጌ ልጅ አደርገዋለሁ ብሎ ወስዶ አሳደገው። ሰልፈኛ ጦረኛ ሆነ። ይሁዳ ያለበትና እናት አባቱ ያሉበት ሀገር ጠበኞች ነበሩና ወደ እናት አባቱ ሀገር የጦር መሪ ሆኖ ዘመተ። የይሁዳ ሰራዊት ድል አድርገው ሰውን ማርከው ገንዘቡን ዘርፈው ሲሄዱ ይሁዳም አባቱን ገሎ ሰልቦ እናቱን ማርኮ ሄደ። ማታ ልድረስብሽ አላት። ተወኝ፣ ሀዘንተኛ ነኝ፣ ያ የገደልከው ባሌ እኮ ነው አለችው። ለጊዜው ትቷታል። ኋላ ግን እሷን ሚስት አድርጎ ተቀመጠ። ከለታት በአንድ ቀን ምን ነው የዚህ ዓለም ሰዎች ዘመድ ዘመድ አይሉህ፣ ሀገርህ ወዴት ነው? እስኪ ንገረኝ አለችው። እኔ ምናውቃለሁ ከባህር ወድቀህ የተገኘህ ነህ ይሉኛል አላት። ደነገጠች። ለካንተ ርጉሙ ነህ ያ የገደልከው እኮ አባትህ ነው፣ እኔም እናትህ ነኝ አለችው። ሰው ከሆኑ መደንገጥ አይቀርምና ይሁዳም ደነገጠ። ታዲያ እንደምንንሁን አላት። አሁን በገሊላ ታርገ ለከ ኃጢአትከ ኀጢአት ተሰረየልህ ታርገለኪ ኀጢአትኪ ኀጢአትሽ ተሰረየልሽ የሚል ነቢይ ተነስቷል ይባላል። ሄደን ኀጢአታችንን ነግረን እናስተስር ብላው ሄደው ለጌታ ነገሩት። እሷን ታርገለኪ ኀጢአትኪ ብሎ ከሰላሳ ስድስቱ ቅዱሳት አንስት ቆጥሯታል። እሱንም ታርገለክ ኀጢአትከ ብሎ ከአስራ ሁለቱ ሐዋርያት ቆጥሮታል። ፍቅረ ነዋይ እንደሚጸናበት አውቆ በገንዘብ ቤት ሾሞታል። ማርያም ሀጥ ይላታል በሶስት መቶ ወቄት ወርቅ የተገዛ ሽቱ ስትቀባው አይቶ ቢያሰላው የሚደርሰው ሰላሳ ብር ሆነ። በዚህ ምክንያት ጌታውን ለሰላሳ ብር ሸጧልና ሀጥ የሀጥ ልጅ አለ ይበልዲያ ይበልድ ያቆ አንዘ ደዊ ክሙ ቀሳውስ ቀሳውስት ሁላችሁ እጆቻችሁን አንሱ ይበል። ምን ነው ቄሱማ አንድ አይደለምን? ስለምን ቀሳውስት ብሎ አበዛ ቢሉ መጽሐፍ ስም ካልጠራ ማብዛት ልማር ነው። በታምኖ አመነገር ወለኖህ ብጽት አንቲን ተታምኒ ከመይከውን ቃል ዘነገሩኪ ማሀበ እግዚአብሔር እንዲ። አንድም ንፍቅ ቄሱን ጨምሮ ቆጥሮ ነው ማይፈዱን ይገልጥለታል። ጽዋውን ያቀርብለታልና ይካ ይበልካህ አሚሃ ኢየሱስ ክርስቶስ ነሣ ሕብስተ በደዊው ቅዱሳት ወብፁዓት ወንጹዓት ለን ወለርሳት ሆነ አሚሃ በእለት ሐሙስ ነው። አደፍ ጉድፍ በሌለባቸው ንጹሓት ክቡራት በሚሆኑ እጆቹ ህብስቱን አንስቶ አንቃዕደወ ሰማየ አባቡ ወደ ሰማይ ወደ ባህሪ አባቱ አመለከተ። ይህንን ህብስት የማበረክትበት ስልጣን ካንተ ጋር አንድ ነው ሲል ነው። አንድም ለአብነት ነው። ታምራት ይደረግልን ባላችሁ ጊዜ ወደ እግዚአብሔር አመልክቱ ለማለት። አሚሃ ሲል ህብስቱን ያነሰዋል፣ መልሶ ያኖረዋል። እግዚኦ ሲል ያነሰዋል፣ መልሶ ያኖረዋል። አሚሃ ሲል ማንሳቱ የትንሣኤ፣ መልሶ ማኖሩ አርባ ቀን የማስተማሩ እግዚኦ ሲል ማንሳቱ የእርገ መልሶ ማኖሩ የምጽአት ምሳሌ ነው። ወአስተማኸረ ወላዲሁ የባህሪ አባቱን አደራ አለ። ወአማህፀነ አርዳይሁ ደቀ መዛሙርቱን ሰማይ ሩቅ አደራ ጥብቅ ብሎ አስጠበቀ። ከመይ ቀቦሙ ሁሉ እኩ ከመከራ ሥጋ፣ ከመከራ ነፍስ ይጠብቃቸው ዘንድ ጠብቃቸው ብሎ አደራ አስጠበቀ። ባረከ ዘውሩ ቁቱ የባህሪ አምላክ እንደመሆኑ አከበረ። ለወጠ ፈተተ ዘቅዱስ ውቱ ክቡር ልዩ እንደመሆኑ ገመሰ ቆረሰ። አንድም አስራ ሶስት አደረገ በአስራ ሶስቱ እፀወ ዕጣን ምሳሌ። አንድም በጌዲዮን ልማር ነው። ጌዲዮን አስራ ሶስት ሆኖ መስዋዕት ሰውቶ ነበረና አንድም ዝውዕቱ ስጋዬ ወዝውዕቱ ደምየ ይህ ስጋዬ ነው፣ ይህ ደሜ ነው ባላቸው ጊዜ ትኩስ ስጋ ትኩስ ደም ሆኗልና እንዳይገረሙ እንዳይፈሩ ቀምሶ ለማቅመስ ነው። ጢሞ አጣሞሙ እንዲ እንደ ባለ መድኃኒት ያ ቀምሶ እንዲያቀምስ ጌታም ተቀብሎ አቀብሏቸዋል ተቀብሎ ባያቀብላቸው ዛሬ ካህኑ ሳልቀበል አቀብዬ ልሂድ ባለ ነበርና ለአብነ። አንድም ነገ በእለተ አርብ አስራ ሶስቱን ህማማተ መስቀል እቀበላለው ሲል ነው። እነዚህም አክሊለ ሶቅ፣ ተኮርኦተ ርእስ፣ ተጸፍኦ፣ መልታይት፣ ወሪቀ ምራቅ፣ ሰቴ ሃሞት ተአስሮ ድኅሪት ተቀስፎ ዘባን ርግዘተ ገቦ ናቸው። ርግዘተ ገቦስ ከሞተ በኋላ ነው አይሰማውም ብሎ ፀዊረ መስቀል አምስቱ ቅነዋት ናቸው። እነዚህ ሲደመሩ አስራ ሶስት ይሆናሉ። ወሀቦሙ ለሊያሁ አርዳይሁ ለደቀ መዛሙርቱ ሰጣቸው ወይቤሎሙ ንሡ ብልዑ ዝንቱ ሥጋየ ውቱ ለዘበንቲ ያክሙ ይትዋብ ለቤዛ ሁሉ አለ ስለ ሁሉ ቤዛ ስለ እናንተ ነገ በመልዕልተ መስቀል የሚፈተተው ሥጋዬ ይህነውና እንኩ ብሉ ብሎ ሰጣቸው። እማሪ ያለበት ነው ሁንኩሙ ይላል አክብሮ እንደሰጣቸው አክብረው እንደተቀበሉ ለማጠየቅ ህብስቱን ከአምስት ላይ ያነቀዋል። የአምስቱ ቅንዋት ምሳሌ ነው። ይህ ይበሉ አሜን፣ አሜን፣ አሜን እውነት ነው ይገባል ይበሉ ሶስት መሆኑ የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ አንድም በደማዊት ነፍስ በነባቢት ነፍስ በሥጋ እንቀበላለንና አንድም በዚህ እንደካሰልን ለማጠየቅ ናአምን ወንታመን በነፍስ በሥጋ ለዘላለሙ ፈጽመን እናምናለን። ንሴባከ ኦ ዚአነ ወአምላክነ አቤቱ ፈጣሪያችን ጌታችን ሆይ እናመሰግንሃለን። ከመዝንቱ ውእቱ ባማናም ይህ ሥጋህ እንደሆነ በእውነት እናምናለን። አንድም ይህ በእውነት ሥጋህ እንደሆነ አምነን እናመሰግናለን። አንድም ይህ ሥጋህ ነፍስ የተለየው መለኮት የተዋሃደው መሆኑን እናምናለን። ይካ